የጋምቤላ ክልል ጤና ቢሮ ኃላፊ ዶክተር አቤል አሰፋ ካለፈው ሳምንት ጀምሮ በክልሉ በተከሰተው የኮሌራ ወረርሽኝ አስራ አምስት ሰዎች መሞታቸውን ገለጹ። በሽታው መጀመሪያ የተከሰተበት የኒውዌር ዞን ጤና መምሪያ ኃላፊ አቶ ጋትቤል ግርማል እስካሁን የሞቱት ሰዎችን ቁጥር አስራ ስምንት አድርሰውታል። በደቡብ ሱዳን አዋሳኝ በሆነው አኮ በወረዳ በሽታው መከሰቱን የጠቆሙት አቶ ጋትቤል በወረዳው የስልክ አገልግሎት ችግር በመኖሩ መረጃ ከተለዋወጡ ሶስት ቀናት እንደሆነ ናቸው ጠቅሰው አዲስ መረጃ ከወረዳው ቢገኝም ቢገኝ የሟቾችና የታማሚዎች ቁጥር ሊጨምር እንደሚችል ጠቁመዋል። የኑዌር ዞን ጤና መምሪያ ኃላፊ አቶ ጋትቤል ግርማር የበሽታው ስርጭት ከፍተኛ ነው፣ ለመቆጣጠር እየተደረገ ያለው ጥረት ግን አናሳ ነው ሲሉ የክልሉ የጤና ቢሮ ኃላፊ አቶ ዶክተር አቤል አሰፋ ግን በሽታውን ለመቆጣጠር የሚያስችል በቂ በድሀኒት እና የባለሙያ ስምሪት እየተደረገ ነው ብለዋል። አስቴር ምስጋናው ዘገባ አላት። የጋምቤላ ክልል ጤና ቢሮ ኃላፊ ዶክተር አቤል አሰፋ ዛሬ ለአሜሪካ ድምፅ እንደተናገሩት ከየካቲት ወር መጀመሪያ ጀምሮ በንዌር ዞን አኮቦ በተባለ ወረዳ የተከሰተው በሽታ በዞኑ ውስጥ በአምስት ወረዳዎች እንዲሁም በእኞር ዞን በጋምቤላ ከተማ አስተዳደር እንዲሁም በሁለት መጠለያ ካምፖች ላይ ተስፋፍቷል፣ ብለዋል። ለፌዴራል የሕብረተሰብ ጤና ኢንስቲትዩት የተላከው ናሙና ኮሌራ እንደሆነ በምርመራ መረጋገጡን የሚናገሩት ኃላፊው እስከ ዛሬ የካቲት 14 ቀን 2017 ዓ ም ድረስ በክልሉ በኮሌራ የሞቱ ሰዎችንና የታመሙ ሰዎችን ቁጥር ለአሜሪካ ድምጽ ተናግረዋል። ናሙናዎች ወደ ኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ልከን ነበረ። ያው ኮሌራ መሆኑን ናሙናዎቹ አረጋግጠዋል። ኬዞቹ እንግዲህ መጨመር እያሳዩ ነው። ምሳሌ ዛሬ ያለን መረጃ ወደ ሶስት መቶ ስድስት አጠቃላይ ኬዝ እንዳለ እና እስካሁን የሞቱ ሰዎች አስራ አምስት እንደደረሱ በሽታው ተከስቶበታል በተባለው የኒዌር ዞን የበሽታው ስርጭት አሳሳቢ እንደሆነ የሚናገሩት የዞኑ ጤና መምሪያ ኃላፊ አቶ ጋትቤል ግርማል በዞኑ የሟቾች ቁጥር አስራ ስምንት ደርሷል ታማሚዎቹም ከሁለት መቶ ሀምሳ አልፏል ብለዋል። ሀሳብ ከሱንሰን ወዲህ ምንም ሪፖርት የለም ግን እነሱ ጋር መገናኘት ስላልቻል ነው ሪፖርታችሁ አልደረስንም አሁን ባለን ይህ መረጃው በአምስት አካባቢ ነው። በኑዌር ዞን አኮቦ በተባለ ወረዳ ላይ በሽታው መጀመሪያ እንደተከሰተ የጠቆሙት ኃላፊው ወረዳው ከደቡብ ሱዳን ጋር የሚዋሰን በመሆኑ በሽታውም ከዚያው ሳይመጣ እንዳልቀረ አውስተዋል። በአኮቦ ወረዳ ባለው የስልክ አገልግሎት የመቆራረጥ ችግር ምክንያት መረጃ ከተለዋወጡ ሶስት ቀናት እንደሆነ የተናገሩት ኃላፊው አዲስ መረጃ ከወረዳው ቢገኝ የሟቾችና የታማሚዎች ቁጥር ሊጨምር

ጣሙች ወደ ወደ ካርቱን ነስ አኮቦ ወስደዋል እና ይድረሳለ። እነዚህ መጪ አደለው ሳይ በጣም ያንሳል ድረሳለ። የጋምቤላ ክልል ጤና ቢሮ ኃላፊ ዶክተር አቤል አሰፋ ግን በሽታውን ለመቆጣጠር የሚያስችል በቂ መድኃኒት መኖሩንና ባለሙያዎችንም በየቦታው እያሰማሩ እንደሆነ ገልጸዋል። ቶች ሞቢላይዝ ግን ወደ ወረዳዎቹ እያከፋፈልን ነው። ያለ ነው የተከሰተባቸው ብቻ ሳይሆን ያልገባባቸው ወረዳዎች ወደ መከላከል ስራ እንዲገቡ እኛም ባለሙያዎችን አሰማርተናል። የኮሌራ በሽታ በኑዌር ዞን በአኮቦ ላሬ፣ ማኮይ እና ዋንታዋ ወረዳዎች በኤንገር ዞን እንዲሁም በጋምቤላ ከተማ አስተዳደር በፍጥነት እየተስፋፋ ነው ያሉት ቢሮ ኃላፊው በሽታውን ለመቆጣጠር መንግስታዊ እና መንግስታዊ ያልሆኑ ድርጅቶች ርብርብ እያደረጉ እንደሆነም ዶክተር አቤል አሰፋ አክለው ገልጸዋል። ለአሜሪካ ድምጽ አስቴር ምስጋ ነው።